ሳይንስና ቴክኖሎጂ ህዋዌ የተባለ የቻይና ቴክኖሎጂ ኩባንያ በየዓመቱ በተለይ የዩኒቨርሲቲ ተመራቂ ተማሪዎች የሚሳተፉበት በኔትወርኪንግ እና ሶፍትዌር ማበልጸግ ላይ ትኩረቱን ያደረገ የወጣት ባለሙያዎች ውድድር ያካሂዳል። በውድድሩ ከአፍሪካ፣ ኤስያና አውሮፓ በርካታ አቅም ያላቸው የፈጠራ ባለሙያዎች የሚሳተፉ ሲሆን በያዝነው 2019 ዓ ም በተደረገው ውድድር ሶስት ኢትዮጵያውያን አበረታች ውጤት አስመዝግበዋል። በኢትዮጵያውያን አቆጣጠር በተጠናቀቀው 2011 ዓ ም ከመቀለ ኢንስቲትዩት ቴክኖሎጂ ኤምይቲ በኮምፒውተር ሳይንስና ኢንጂነሪንግ ትምህርት ክፍል በመጀመሪያ ዲግሪ የተመረቁት ያሬድ ወልደ ገብርኤል፣ ይብራህ መሐሪና ኤልያስ ጊዳነ ማርያም በቻይናው ኩባንያ ህዋዌ በተዘጋጀው ዓለም አቀፍ የኔትወርኪንግ ውድድር ኢትዮጵያን ወክለው የተሳተፉት በሀገር ውስጥ በየደረጃው በተካሄዱ ማጣሪያዎች የተሻለ ውጤት በማስመዝገባቸው ነው። በተለይም ከኔትወርኪንግ ጋር በተያዙ ስራዎች ላይ የሚንቀሳቀሱት ሶስቱ ወጣቶች ቻይና ሀገር በተደረገው ዓለም አቀፍ ውድድር ከዓለም 17ኛ፣ ከአጉራችን አፍሪካ ደግሞ በአልጄሪያውያን ወጣቶች ተቀድመው ሁለተኛ ደረጃ ይዘው አጠናቀዋል። በውድድሩ ኢትዮጵያን ወክሎ ከቀረበው ቡድን አባል የሆነው ያሬድ ወልደ ገብርኤል ስለ ኔትወርኪንግ ስራቸውና ስለ ውድድሩ አጫውቶናል። መጀመሪያ ጀመርነው ከግቢ ነው። መጀመሪያ ዙሩ በመቀሌ ዩኒቨርሲቲ በካምፓስ ደረጃ ነበር። ከዛ በኋላ የኮንሴፕት ጥያቄ ነበር የመጀመሪያው ዙር። ከዛ ቶፕ ስኮር ያደረግን ሶስት ተማሪዎች ደግሞ በክላስተር ደረጃ ከአዲግራትና ከአክሱም ዩኒቨርሲቲ ጋር ተወዳድረን እሱም ከመጀመሪያው ዙር ለየት የሚያደርገው ትንሽ ጥያቄውን ሁሉን ያካተተ የዋይፋይ ሴኩሪቲም ያካተተ ዋይርለስ እና ሴኩሪቲም የሁሉም የኔትወርክ ቶፒክ ኢንኩሊት ተደርጎ በክላስተር አክሱም ዩኒቨርሲቲ ተወዳድረን ያው ሶስታችን አንደኛ ወጥተን ወደ ሪጂናል ወይም ደግሞ ሪጂናል ፋይናል የሚባለው ወደ አዲስ አበባ በሁሉም ዩኒቨርሲቲ በ ሰላሳ አራት ወይም ሰላሳ ሶስት ዩኒቨርሲቲ በተሳተፉበት የመጨረሻ ውድድራችን አድርገናል። እሱም ደግሞ በሶፍትዌር በሲሚሌሽን ኮምፒቲሽን ነበር። በፕራክቲካል ሆኖ ግን በሲሚሌሽን ተወዳድረን ቶፕ ስሪ ወንደው ደግሞ ወደ ቻይና እንድንላክና አገራችን ወክለን እንድንወዳደር ተደርጎ ሜቶ ኢንስትሪ ቻይና ሼንዠን ውድድር አድርገናል ማለት ነው። በኔትወርክ ኢንፍራስትራክቸር ነበር ውድድሩ። ሶስቱም ወጣት የኢንፎርሜሽን ቴክኖሎጂ ባለሙያዎች እንደሚሉት ዓለም አቀፍ የቴክኖሎጂ ውድድሩ ከውድድርነት ባለፈ በርካታ ልምድ ያገኙበት ነበር። ሌላኛው የቡድኑ አባል የብርሃ ማህሪ ለአራት ቀናት በተካሄደው ዓለም አቀፍ የኔትወርኪንግ ውድድር ያስመዘገቡት ውጤት እንደ ጀማሪ ባለሙያ ጥሩ ነበር ይላል። አዎ፣ ንርባዕተ መዓልቲ ናፀንሽና ካብቱ ውድድር ኢንተርናሽናል እዩ ዓለም ለኸ ነይሩ። በውድድሩ የቆየነው ለአራት ቀናት ነበር። በቆይታችን ጥሩ ተፎካካሪ ለመሆን ሞክረናል ብዬ አስባለሁ። ውድድሩ ዓለም አቀፋዊ ነበር። ከዚህ በፊት ከነበሩ ኢትዮጵያውያን ተወዳዳሪዎች በውጤትም ደረጃ የተቻለ ነበር ማለት ይቻላል። ከተወዳዳሪዎቹ መካከል በርካታ የእስያ ሀገራት፣ አውስትራሊያ፣ አውሮፓ እንዲሁም ከአፍሪካም እና አልጄሪያና ግብፅን ጨምሮ ከውድድርነት ባለፈ ጥሩ ልምድ፣ ጥሩ እውቀት ያገኘንበት ነበር። በመጨረሻም በውጤት ደረጃም ከጠንካራና ልምድ ካላቸው ወጣቶች ጋር ተወዳድረን ከዓለም 17ኛ ከአፍሪካ ደግሞ ሁለተኛ ደረጃ ይዘን ነው የወጣ ነው። ወጣት የአይቲ ባለሙያዎቹ እንደሚሉት ህዋዊ የቴክኖሎጂ ድርጅት ባዘጋጀው የኔትወርኪንግ ውድድር ያቀረቡት ስራ በአወዳዳሪው አካል ዘንድም ጥሩ ግምገማ የሰጠው ነበር። ውድድሩ ያዘጋጀው በህዋዊ ካምፓኒ ነው ያዘጋጀው፣ በህዋዊ አዘጋጅነት ነው የተካሄደው ውድድሩ። ቴክኖሎጂም ሁሉ ዲቫይስም የህዋዊ ነበር። የሰራ ነው ምንድን ነው የተሰጠንም በሴኩሪቲ በዋይርለስ እና በፔርፎርማንስ ኮንፊገሬሽን ነው ። መጀመሪያ የሆነ ስኮፕ አለ ወይም የሆነ የካንትሪ ሊሆን ይችላል የሀገርም የእንትንም ሊሆን ይችላል። እሱን ኔትወርክ እንዴት ዲፕሎይ ታደረጋለን፣ እንዴት ሴኩር የሆነ ኔትወርክ ኮንቨርጀንት የሆነ ኔትወርክ እንዴት ክሬኤት ታደረጋለን ነው ውድድር የነበረው። ስለዚህ እነሱ የሚሰጡን ሙሉ እቃ ሰርቨር፣ ራውተር፣ ስዊች፣ ዋይርለስ አክሰስ ፖይንት፣ አክሰስ ኮንትሮለር የሚባል ዲቫይስ ይሰጠና እኛ ኮንፊገር አድርገን ኮንፊገር አድርገን በራሳችን እናም አሪፍ የሆነ ሴኩር የሆነ እናም የተባልነውን ታስክ ለአንድ የኔትወርክ ሎካል ኤራ ኔትወርክ የምንለው እሱም ሙሉ ኔትወርክ መፍጠር ማለት ነው። በራስን ሁሉም የሚያስፈልገውን ሴኩሪቲ ሚውን ፐርፎርማንስ ኢንክሪዝ ይጨምራል ብለ ያሰብከውን ነገር አድርጋ ጥሩ የሆነ አሪፍ ስራ የሰራ ለምሳሌ አስራ አምስት ወይም አስር ራውተር ያስፈልገዋል አልካል፣ እነሱ እንዴት ኮሚኒኬት ያደርጋሉ? እንዴት ኮሚኒኬት ያደርጋሉ? ኮሚኒኬት ማድረግን ብቻ ሳይሆን እንዴት ሴኩርሊ ኮሚኒኬት ያደርጋሉ? ምክንያቱ ኢንተርሴፕት የሚያደርገውን ሌላ ሀከር ሊሆን አታከር ኔትወርክ አታክ ሊያደርገው ሊኖር ይችላል። ስለዚህ ኤቭሪ ዳታ የኛ ዳታ ኤቭሪ እንትን ስንላላክ ያው አየር ላይ ነው። ዋየርለስ ከሆነ አየር ላይ ነው። ካልሆነ ደግሞ በኬብል በኮፐር ዋየር ነው የሚያልፈው። ስለዚህ ወይም ደግሞ ፋይበር ነው። ስለዚህ እሱን ሀክ ማድረግ ወይም ደግሞ ኢንተርሴፕት ማድረግ ዝም ብለን ኢንክሪፕት ካላደረግ ነው ወይም ደግሞ ምንልከው ዳታ ኢንኮድድ ካላረግ ነው በቀላሉ አታክ ሊደረግ ይችላል። ስለዚህ እኛ ግን ሴኪር ካደረግ ነው ወይም ደግሞ ኢንክሪፕት ካደረግ ነው አሪፍ ሜካኒዝም አትሊስት ኢንካፕሱሌት የሚሆነው በውስጥ የሚያልፈው ሜቶድ ካዘጋጀን እኛ እኔ ወደ አንተ ወይም ደግሞ ወደ ሌላ ከአንድ ሀገር ከኢትዮጵያ ወደ ሌላ ሀገር ዳታ ለመላክ ሴኪር ልመላክ እችላለሁ። እኛ የሀገራችን ዳታም እንትን ኢንተርሴፕት ሊደረግ አይችልም ማለት ነው። ኢትዮጵያ ውስጥ ያሉ ጀማሪ የኢንፎርሜሽን ቴክኖሎጂ ባለሙያዎች ለትምህርትና ስልጠና ከሚቀርብላቸው ግብአት ውስንነት አንጻር ሲታይ የፈጠራ አቅማቸው ጥሩ ደረጃ ላይ እንደሚገኝ የሚገልጹት ባለሙያዎቹ የቴክኖሎጂ ትምህርት ተቋማት የተሟላ የክልስ ሀሳብና ተግባር ስልጠና የሚሰጡበት አግባብ ቢኖር የተቻለ ነገር መስራት የሚቻልበት እድል መኖሩ አጫውተውናል። ያየሁት ምንድነው በተለይም እነዚህ ኤስያ አካባቢ ቱልስ እየተጠቀሙ ነበር እየተጠቀሙ ነው የሚቆዩት። እነሱ ደና ኤክስፒሪያንስ አላቸው። እኛ ምንድነው ነው አሁን የጀመር ነው ራሱ ፕራክቲካል እንትን የጀመር ነው። አመት አመት እንኳን አይሞላም። ና እነሱ እሱም ነገር ቀድሞ የሆነ ነገር ስፔሻላይዝ የማድረግ እኛ በትምህርት እንትኑ ራሱ ስናየው ቆይተን ዘግይተን ነው የምንጀምረው ወደ ስፔሲፊክ እንትን የምንገባው። ና እሱ ጋር ችግር አለ ብዬ ነው ማስበው። ስለዚህ የሆነ ነገር ለምሳሌ ኔትወርኪንግ ላይ በፕራክቲካል ላይ ትኩረት ማድረግ አለብን። ከዚህ ሌላ የኔትወርኪንግ ባለሙያው ያሬድ ወልደ ገብርኤል የተሳተፉበት ውድድር ተጨማሪ እውቀት ያገኙበት እንደነበረ ይገልጻል። አብዛኛው እዚህ ስናነበውን ስናውቀው ኮንሴፕቹዋል እናውቀዋለን፣ ግን በሪል ዲቫይሱ እናም ደግሞ መጥተን እንዴት ዲፕሎይ እንደሚደረግ በሀገሩ ለምሳሌ የሆነ ኢንፍራስትራክቸር ስራልኝ ካለ ዝም ብለ ኮንሴፕቱ አለን የኔትወርኩ ነገር ግን እንዴት በደንብ እቃውን ተደርጎ ፕራክቲካል የመስራቱ ግን ትንሽ ነበረ። ዛይደን ግን ብዙ የአፍሪካና ና የኤስያ በዓለም ሁሉ የተውጣጡ የአውሮፓም ብዙ ሀገሮች ነበሩ ብዙ እውቀት ያለውን ሰው ስትወዳደር ብዙ ኤክስፐሪንስ ሸር ታደርጋለህ። የእነሱም ጥያቄ የእነሱም የሚሰሩትን በሀገራቸው እንዴት እንትን እንደሚሉ ተጠያይቀናል። የኤክስፐሪንስ ሼሪንግ እንትንም ነበረው ዲስካሽን ነበረው። በጣም አሪፍ ኤክስፐሪንስ ነው ያገኘ ነው። በደረጃም ያው አሪፍ ነው። በጣም ጥሩ ደረጃ እንትን ያደረግ ነው። በአሁኑ ወቅት በተለያዩ ተቋማት በመስራት ላይ የሚገኙ እነዚህ ወጣቶች በቀጣይነት ባላቸው ሙያ የራሳቸው ድርጅት የማቋቋም እቅድ አላቸው። እንደ ሀሳብ ሶስታችን አንድ ላይ ሆነን ከውድድሩ ያገኘ ነው ልምድና ተሞክሮ ተጠቅመን የራሳችን የኔትወርኪንግ ድርጅት ከፍትን ለመስራት እቅድ አለን። በዚህም ለራሳችን ጨምሮ ለሌሎች የስራ ዕድል ለመፍጠር እናስባለን። እንደምታውቁት በዘመኑ የተሳለጠ ስራ ለመከወን ኔትወርኪንግ እጅግ በጣም ወሳኝ ነው። እኛም ወደዚህ ስራ ከገባን ጥሩ ነገር ይገጥመናል ብዬ አስባለሁ። ስለዚህ ለመንግስት ሆን ለሌላ የግል ድርጅቶች የኔትወርኪንግ ስራዎች ለመስራት አሰባለን። ኔትወርኪንግ አሁን እንዳየወት ከሆነ በዚህ በኢትዮጵያ አብዛኛው እንትን የኔትወርክ ካምፓኒ የተወሰነ አዲስ አበባ ነው ያለው እዚህ ብዙም እንትን የለም እና ምንድን ነው ቢኖር አሪፍ ነበር የሆነ ነገር ከተመቻቸ በዩኒቨርሲቲም ደረጃ ሁን በሆነ እንትን ግን ለሀገራችን አሪፍ የሆነ ሴኪርድ የሆነ ኔትወርክ መስራት እንችላለን። እሱ እሱ ጋር መስራት እንችላለን። እሱ ጋር ምንም ችግር የለም ግን አሁን ግን የሆነ መጀመሪያ ስትሆን የሚያግዝ ትፈልጋለ ትንሽ አትሊስት ቦታውን የሚያመቻችል ሰው ካገኘን ግን በደንብ መስራት እንችላለን። እኔም አንዳንድ ስልጠና ምናምን ሰጣለሁ። ኮሌጅ ምናምን ሆነ የኔትወርኪንግ ስልጠና ምናምን ካለ ስልጠና ምናምን ሰጣለሁ እና እኛም በደንብ አድርገን በንትኑ ከገባ ነው አሪፍ ስራ መስራት እንችላለን። ሶስታችንም እንደዛ እያስብ ነው። የወጣት ባለሙያዎቹ ቀጣይ እቅድ እንዲሳካ እየተመኘን የዛሬው ዝግጅታችን ይህንኑ ይመስል ነበር። ለዲ ደብልዩ ለተጠናቀረ ዘገባ ሚሊዮና ስላሴ መቀለ።